በኢትዮጵያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊን እረፍት ተከትሎ አቶ ኃይለማርያም ደሳለኝ በቦታው ከተተኩ አንድ ዓመት ሊደፍኑ ነው። በቅርብ ጊዜያት የተቃውሞ ሰልፎች እንዲሁም የካቢኔ አባላት ብወዛ የተካሄደ ቢሆንም በምስራቅ አፍሪካዊቱ ሀገር ብዙም የተለወጠ ፖሊሲና ተግባር አይታይም። ማርተ ቫንደርቮልፍ ከአዲስ አበባ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። ባለፈው ዓመት የቀድሞ ጠቅላይ ሚኒስትር መለስ ዜናዊን መታመም ተከትሎ ስለነበሩበት ሁናቴ ለሳምንታት በግምትና ባሉባልታ ሲወራ ሰንብቶ ነሐሴ 15 ቀን ጠዋት ዜና እረፍታቸው ተነገረ። የኚህን የረጅም ጊዜ መሪ እረፍት ተከትሎ ነው ምክትላቸው የነበሩት ኃይለማርያም ደሳለኝ በህዝቧ ብዛት ከአፍሪካ ሁለተኛ የሆነችውን ሀገር መሪነት እንዲይዙ የተተኩት። እርግጥ በቅርብ ወራት በሀገሪቱ ከዚህ ቀደም ያልተለመዱ በርካታ የመንግሥት ተቃዋሚ ሰልፎች ተካሂደዋል። አዲሱ ጠቅላይ ሚኒስትርም አብዛኞቹን የካቢኔያቸውን አባላት ቀያይረዋል። የጠቅላይ ሚኒስትሩ ቃል አቀባይ አቶ ጌታቸው ረዳ እንደሚሉት ግን እነዚህ ክስተቶች በመንግስቱ ውስጥ እየተፈጠረ ያለ የአንዳችም መሰረታዊ ለውጥ አመልካች አይደሉም ዋት በአሁኑ ወቅት ኃይለማርያም እያደረጉ ያሉት በገዢው ፓርቲ የጸደቁ ፖሊሲዎችን ተግባራዊ ማድረግ ነው። የአቅጣጫና የመሰረታዊ ፖሊሲ ለውጥ ይኖራል ብለው የሚጠብቁ ካሉ በእርግጥ ያዝናሉ። ምክንያቱም እንዲህ ያለውን ለውጥ ለማካሄድ ፍላጎቱም ሆነ ዝንባሌው የለምና። በሙያቸው በምህንድስና የሰለጠኑት ኃይለማርያም ደሳለኝ እስከ አምና ነሐሴ ወር ድረስ የውጭ ጉዳይ ሚኒስትርና ምክትል ጠቅላይ ሚኒስትር ነበሩ። እሳቸው በጠቅላይ ሚኒስትርነቱ መንበር ከተሰየሙ ወዲህ የጋርዮሽ አመራር ተዋቅሯል። የመንግስቱ ባለስልጣናት ግን ድሮም ቢሆን በጋርዮሽ ሀገሪቱን መምራት የገዢው ፓርቲ ፖሊሲ ነበር በማለት ያስረዳሉ። በሴኩሪቲ ጥናቶች ተቋም የፖለቲካ ተንታኝ የሆኑት ሰሎሞን ደርሶ የፖለቲካ ስልጣን በጠቅላይ ሚኒስትር እጅ መከማቸቱ ቀርቷል ይሉና፣ ቢሆንም ይህ የሀገሪቱን የፖለቲካ ገጽታ የመቀየሩን ነገር ይጠራጠራሉ። የሚቀይረው ነገር ቢኖር በገዢው ፓርቲ ውስጥ በተለያዩት የሥልጣን አካላት መካከል ውሳኔ አሰጣጥ ላይ የሚደረገው ድርድር ወይም ንግግር ነው። የክልል መንግስታት ጠንከር ያለ ቦታ እየያዙ መምጣታቸው ይስተዋላል። የኅብረቱ አባላት አሉ። በእርግጥም ደግሞ የጸጥታው ተቋምም አለ። ስለዚህ የሀገሪቱን አመራር በሚመለከቱ የተለያዩ ጉዳዮች ላይ በግልጽ እነዚህ የተለያዩ የስልጣን ማዕከሎች መደራደር አለባቸው ማለት ነው። ግርማ ሰይፉ በቅርብ ሳምንታት የተቃዋሚ ሰልፎችን ካደራጁት ፓርቲዎች መካከል አንዱ ከሆነው ከአንድነት ለዲሞክራሲና ለፍትህ ፓርቲ ብቸኛው ተቃዋሚ የምክር ቤት አባል ናቸው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በፓርላማው የሚያሳዩት ባህሪ ከቀድሞ ጠቅላይ ሚኒስትር የተለየ እንደሆነ ይናገራሉ። ቀድሞ ሁሉም ነገር ጠቅላይ ሚኒስትሩ ነበሩ፣ ማለት የሀገሪቱ ህግ እሳቸው ነበሩ። ስለዚህም ፓርላማው ምንም ፋይዳ አልነበረውም። ይህን ያሉት ግርማ ሰይፉ ያስከትሉና በሁለቱ ጠቅላይ ሚኒስትሮች መካከል የባህሪ ልዩነት ቢኖርም የኢትዮጵያ መንግስት የተለያየ አመለካከት ላላቸው ወገኖች የበለጠ ነጻነት መፍቀድ ላይ ያለው አቋም እንዳልተቀየረ ነው የሚሰማቸው። They must do something visible to change the human rights situations of this country. They must have to take this thing seriously and they have to take action. በሀገሪቱ ውስጥ ያለውን የሰብአዊ መብቶች ይዞታ ለመቀየር አንድ የሚታይ እርምጃ መውሰድ ይኖርባቸዋል። ለሁኔታዎች ክብደት ሰጥተው በማጤን መሻሻል የሚችልባቸውን እርምጃ መውሰድ አለባቸው። የኢኮኖሚ ልማትና መሠረተ ልማት ብቻቸውን የሰብዓዊ መብቶች ጉዳዮችን ሊተኩ አይችሉም። ኢትዮጵያ ከ1983 ዓመተ ምህረት ጀምሮ የአራት ፓርቲዎች ጥምረት በሆነው በኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ ስትመራ ቆይታለች። መለስ ዜናዊም እስከ ለተሞታቸው ድረስ የግንባሩ መሪ ነበሩ። የአሁኑ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በ27 ዓ ም በሚካሄደው ምርጫ ይወዳደራሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ በስልጣን ላይ ባሳለፉት በዚህ በመጀመሪያው አመታቸው በጣሙን ጎልተው ባይታዩም፣ ቃል አቀባያቸው ጌታቸው ረዳ እንደሚሉት ግን ሁለተኛው አመት ከዚያ የተለየ ነው የሚሆነው ሊደርሽ ከእርሳቸው አመራር መጠበቅ የሚቻለው ከሕዝቡ ጋር ይበልጥ የተቀራረበ ግንኙነት እንደሚኖራቸው ለዲሞክራሲው ሂደት መጠናከርና ለኢኮኖሚው እድገትም የበለጠ ተራማጅ አመለካከትና አቋም እንደሚይዙ ነው። የመንግስቱ አሃዛዊ መረጃ እንደሚያሳየው ኢትዮጵያ ባለፉት ጥቂት ዓመታት ከአስር ከመቶ በላይ የሆነ የኢኮኖሚ እድገት አስመዝግባለች እርግጥ የዓለም ባንክና ዓለም አቀፍ የገንዘብ ድርጅት እድገቱ ወደ ስምንት ከመቶ ገደማ እንደሆነ ቢናገሩም ሀገሪቱን እንደ ኤውሮፓውያን የዘመን አቆጣጠር በ2025 ዓመተ ምህረት ከባለ መካከለኛ ገቢ ሀገሮች ተርታ ለማሰለፍ የታለመው ግዙፉ የአምስት ዓመት የእድገትና ትራንስፎርሜሽን እቅድ ተግባራዊ የመደረጉ ሂደትም ተጋምሷል።